1441ኛው የአሹራ በዓል በአልነጃሺ መስጂድ ትናንት ተከብረዋል። በበዓሉ ላይ ከተለያዩ የኢትዮጵያ አካባቢዎች እንዲሁም ከኤርትራ፣ ከጅቡቲና ከሱዳን የገቡ የእስልምና ምእመናንና የእምነቱ መሪዎች ተሳትፈዋል። ሙልጌታ አስበሀ ተጨማሪ አለው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ሙፍቲ ሓጂ ዑመር ኢድሪስ አልነጃሺ የመልካምነት ማሳያ መሆኑ ገልጸው የትግራይ ሕዝብ እንግዳ ተቀባይ መሆኑንም አመላክቷል። ወደ አማራ ክልል እስልምና የገባው ከትግራይ ተነስቶ ነው። የእስልምና እምብርት ትግራይ ነው። መልካም ሰጠባ እያሳየ የትግራይ ሕዝብ ነው። ሊመሰገን ይገባል ሊሞገስ ይገባል። የሀገራችን መሪዎቻችን፣ አለቆቻችን፣ መንግስታቶቻችን ምን መከሰብ አለባቸው? ለሀገር መቆርቆር፣ ከራስ የበለጠ ህዝብን ማስቀደም፣ የሀገርን ጉዳይ ማስቀደም። እንደዚህ የሆነ እንደ ሰው ል እስካለ ይወደዳል፣ እስካለ ይከበራል፣ እስካለ ይሞገሳል፣ ቢሞት ታሪኩ ያምራል። ስለዚህ ሁላችንም ላይ መሳተፍ ይገባናል። መሪዎች ሙቶም እንዲዘከሩ እንደ አልነጃሺ መልካም ሊሆኑ ይገባል ብለዋል። በአልነጃሺ ሰው በሃይማኖቱ፣ በቋንቋው፣ በባህሉ ምንም ልዩነት ሳያሳይ በሰላምና በጋራ የኖረበት ታሪካዊ ስፍራ ብዙ ትምህርት የሚወሰድበት ነው ያሉ ደግሞ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ናቸው። ምክትል ርዕሰ መስተዳድሩ አልነጃሺ የውጭ ዜጎች ብቻ ሳይሆን ኢትዮጵያውያንም ብዙ ሊያውቁት የሚገባ ታሪካዊ ስፍራ ነው ብለዋል። ምንጭ ናይ ሰላም አልነጋሽ፣ የሰላም ምንጭ አልነጃሽ ነው። ከሀገር ውስጥ ብቻ ሳይሆን ሰላም ለማግኘት ባህር ማዶ ተሻግረው መጥተዋል። የሰላም ሀገር ነው። ከአልነጃሺ ተምረን ሰላማችን ልንጠብቅ ይገባል። አሁን ያለው እንደምታውቁት ሰው በማንነቱ የሚጠቃበት ነው። ይህ ከአልነጃሺ አልተማርንም። ከማንኛውም ሀገር ይምጣ የሆነ እምነት ይሁን ባህል ይኑረው የፈለገው ቋንቋው ይናገር አብሮ መኖር ነው የተማር ነው የሰላም የመከባበር የፍቅር ሀገር ከሁሉም በላይ ደግሞ ተቸገሩ ተንከባክቦ የሚያኖር በሀገራቸው መቀበር ያልቻሉትም እዚህ ነበር የተቀበሩት ልዩ ታሪክ ያለበት በመሆኑ ልንረዳው፣ ልናጣጥመው እንዲሁም ልናሳድገው ይገባል ነው ያሉት። አልነጃሺ ታሪካዊነቱ በዓለም አቀፍ ጎልቶ እንዲታወቅ የትግራይ መንግስት ድጋፍ ያደርጋል ብለዋል። ምክትል ርዕሰ መስተዳድሩም የአሹራ በዓል የነቢዩ መሐመድ ተከታዮች ከጠላት ለማምለጥ በማለት በሀበሻ ምድር ተጠልለው ከቆዩ ከ16 ዓመታት በኋላ ወደ ሀገራቸው የተመለሱበት ጊዜ የሚዘከርበት ነው። ነጋሽ የእስልምና አማኞች ከነቢዩ መሐመድ ተልከው የተጠለሉበት ቦታና ለመጀመሪያ ጊዜ የእስልምና ሃይማኖት ወደ ኢትዮጵያ የገባው በነጋሽ በኩል ነበር። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም